የቀደመውን የዜና ዘገባ የተከተለ የትንታኔ ዝግጅት ነው። ተከታዩ የትላንቱን የዩናይትድ ስቴትስ ፕሬዝዳንታዊ ቅድመ ምርጫ ውጤት ምንነትና አንደምታ እንመረምራለን። አሉላ በዊስኮንሲን ዩኒቨርሲቲ የምጣኔ ሀብት ፖለቲካ መምህሩን ዶክተር ዳንኤል ተፈራ ናወያይተሃልና ወደ ቅንብርህ መቀጠል ትችላለህ። አመሰግናለሁ አዳነች። የፓርቲያቸው እጩ ሆኖ ለመቅረብ ተፎካካሪዎቹ እስካሁኑ የምርጫ ሂደት ያስመዘግቧቸውን ወይም ሳያስመዘግቡ የቀሯቸውን ውጤቶች፣ በትላንቱ ምሽት የበርካታ ግዛቶች የቅድመ ምርጫ ውጤቶች፣ ቀጣዩንም ሂደት በጨረፍታ ለመመልከት እንሞክራለን። ዳንኤል ተፈራ በቅድሚያ ለጊዜው አመሰግናለሁ። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ወሳኝ የሚባሉት ቅድመ ምርጫዎች ምናልባትም የነበረውን ሂደት የለወጠ እና መጪውን ያመላከተ በተባለ ውጤት በቅድመ ምርጫዎቹ የየፓርቲዎቻቸውን ተፎካካሪዎች በከፍተኛ ብልጫ ያሸነፉትን ሁለት ተፎካካሪዎች ድምፅ እናስቀድምና ወደ ውይይታችን እንዝለቅ። ይህ ድንቅ ምሽት ነው። ይህ ታላቅ ምሽት ነው። አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት፣ በትሕትና፣ በፍቅር ብንቀርብ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ፣ ተባብረን ዳር የማናደርሰው ነገር አይኖርም። ዶክተር ዳንኤል የቀደሙት በትላንትናው ምሽት የምርጫ ውድድሮች በፍሎሪዳ በሰሜን ካሮላይና፣ እና በኢሊኖይ በሶስት ግዛቶች በተካሄዱ የቅድመ ምርጫ ውድድሮች ተቀናቃኛቸውን በሰፊ ብልጫ ያሸነፉት የሪፐብሊካኑ ተፎካካሪ ዶናልድ ትራምፕ ሲሆኑ፣ እሳቸውን ተከትለው ደግሞ የተሰሙት ምርጫው በተካሄደባቸው በአምስቱም ግዛቶች ተፎካካሪያቸውን ሴናተር በርኒ ሳንደርስን ያሸነፉት ሴናተር ሂላሪ ክሊንተን ናቸው። እስኪ ይህን ውድድር ውጤት በመገምገም እንጀምር። እሺ፣ ሪፐብሊካን በኩል ዶናልድ ትራምፕ የሚያገኙ ይመስላል እጩ ሆነው የሚቀርቡ ይመስላሉ። አሁን ባለው ምክንያቱም ብዙ ወኪሎች ሰብስበዋል። በሁለተኛ ደረጃ ያሉት ሴኔተር ቴድ ክሩዝ ናቸው። በዴሞክራቶች ደግሞ ቀድሞ ውጭ ጉዳይ ሚኒስትር የነበሩት ሚስስ ክሊንተን ይመራሉ በታላቅ ብልጫ እንተ እንዳልከውም ስለዚህ ዋና ሀገር አቀፍ ምርጫ በሚደረግበት ጊዜ ሁለቱ ፓርቲዎች ሁልጊዜ የሚመርጡት የራሳቸውን እጩዎች ነው። የምርጫውን አጠቃላይ ውጤት ሊወስኑ የሚችሉት ከሁለቱም ፓርቲ የሌሉ ገለልተኛ ክፍል ናቸው። እነዚህ ገለልተኛ ክፍሎች የሁለቱን ፍጥጫ የሚፈቱ ናቸው። በየፓርቲያቸው መራጮቻቸው በበቂ ቁጥር ከመጡ በኋላ ሚዛኑ የሚወዳደርበት ሁኔታ ላይ ሲሆን ተወዳዳሪ ዎቹ እንደሚያቀርቡት ፖሊሲ አንዴ ወደ ግራ አንዴ ወደ ቀኝ የሚደግፉት ገለልተኞቹ የወሳኝነት ሚና ይኖራቸዋል እያሉን ነው። አው በጣም በጣም፣ እነሱ ሁልጊዜ መሀል ላይ ነው የሚሆኑት። ስለዚህ ከሁለቱ ከሚስስ ክሊንተን እና ከሚስተር ትራምፕ እነዚህ ገለልተኛ ክፍሎች ምንድን ነው የሚያደርጉት? ከሁለቱ የሚቻለውን ነው የሚመርጡት። እነሱ ናቸው ወሳኞች ሁልጊዜ። ለምሳሌ ከነዚህ ሁለት ተወዳዳሪዎች የገለልተኞቹን ይበልጥ ድምፅ ያገኘው ነው ፕሬዚዳንት የሚሆነው። ምክንያቱም የሪፐብሊካን ፓርቲ አባሎች አሁን አንዳንዶቹ እያንገራገሩ ነው፣ ግን አይመስለኝም የሚመርጡት ትራምፕን ሊሆን ይችላል በመጨረሻ ወደዛው ወደ ራሳቸው እጩ ነው የሚሄዱት። ዴሞክራቶችም ወደ ራሳቸው እጩ ነው የሚሄዱት እና ታያለህ፣ አሁን ከጥቂት ጊዜ በኋላ የእነዚህ እጩነት በግልጽ ሲታይ ተወዳዳሪዎቹ አቋማቸውን ወደ መሀል ነው የሚያደርጉት። ወደ መሀል ወደ መሀል ወደ መሀል ነው ምን። ስለዚህ ዶናልድ ትራምፕ ሊቀይሩ ይችላሉ አቋማቸውን፣ ሂለሪ ክሊንተንም ሊቀይሩ ይችላሉ። ለምን መሰል ይሄን የሚያደርጉት? ለእነዚህ ገለልተኛ ክፍሎች እነሱን ለመሳብ ሲሉ ለመሳብ ሲሉ ነው እነሱን ለመሳብ ሲሉ እንደዛ ያደርጋሉ። መልካም ቀሪውን የምርጫ ሂደት አቅጣጫ የሚወስኑ ሌሎች ጉዳዮችንም እንመልከት። ዶክተር ዳንኤል ከውድድሩ ያልወጡት ተፎካካሪዎች በሪፐብሊካኑ በኩል ሁለት ተወዳዳሪዎች አሉ፣ ቀደም ብለን እንዳነሳ ነው። በዲሞክራሲው ደግሞ በርኒ ሳንደርስ አሉ የእነሱ እስከ ምርጫው ፍጻሜ ድረስ እንቀጥላለን ማለት አንዳንዳንዶችም ግምት በተለይ በሪፑብሊካኖቹ ወገን በፓርቲው አባላት ድርድር ጭምር የሚያልቅበት ሁኔታ እንዳይፈጠር ስጋት የከሰተ ይመስላል። ምን አይነት ቀሪ ምርጫ ይጠበቅ የሆነ? እሺ ሁለቱም ሴኔተር በርኒ ሳንደርስ፣ ሴኔተር ቴድ ክሩዝ ወኪሎች አሏቸው ዴሌጌትስ የሚባሉት አሏቸው። ስለዚህ እነሱ በተለይ በመጨረሻ ላይ ዶናልድ ትራምፕ የሚያስፈልገውን ቁጥር ካላገኙ ቴድ ክሩዝን ይፈልጋሉ። የቴድ ክሩዝን ተወካዮች ስለሚፈልጉ የፓርቲውንም አንድነት ስለሚያስጠብቅ በዛ ቲኬት ላይ በዶናልድ ትራምፕ ቲኬት ላይ በሁለተኛ ደረጃ እንዲወዳደሩ ነው ይህን የሚያደርጉት እንጂ እድል የላቸውም ነው የሚሉት። በቀሪው ምርጫ ድል አያገኙም የሚ አሁን የሚወዳደሩት ለሁለተኛ እዛ ቲኬቱ ላይ ለመቅረብ ነው። ምክንያቱም ዶናልድ ትራምፕ ለምሳሌ ዶናልድ ትራምፕ በብዛት ሁሉንም ቢያገኙ፣ ያን የሚፈልገውን ቁጥር ቢያገኙ የሁለተኛውን ሰው የመምረጥ እድላቸው ከፍ ያለ ነው። አሁን ግን አይመስልም፣ እንደዛ አይመስልም። ምክንያቱም ሁሉም አሁን ይወዳደራሉ ጃን ኬሲክም ይፈልጋሉ በቲኬቱ ላይ ለመቀመጥ በሁለተኛ ደረጃ ለመሆን። ቴድ ክሩዝም ይፈልጋሉ። ስለዚህ ቴድ ክሩዝ አሁን እሱን ነው የሚናገሩት እንጂ ዶናልድ ትራምፕ እንደሚያገኙ ያውቃሉ። በርኒ ሳንደርስም ይሄንን ያውቃሉ። ነገር ግን ከሴኔተር ክሊንተን ከ የውጭ ጉዳይ ሚኒስትር የነበሩት ሴኔተር ማን ነው ክሊንተን ጋር በዛ ቲኬት ላይ ለመቅረብ ነው። ይሄ ነው እንጂ፣ እነኚህ ሰዎች ከዚህ በኋላ እድል የላቸውም። ዋና ተፎካካሪ ሆነው ለመቅረብ አይመስለኝ። ቁጥሩ የለም። ደጋፊዎች ቁጥር ብዛት የላቸው። ምናልባትም ሁለቱ ግንባር ቀደም ተፎካካሪዎች ነጥረው የሚወጡና የፓርቲያቸውን ደጋፊዎች በዙሪያቸው የሚያሰባስቡ ከሆነ ሊመጣ የሚችለውን ለማየት እንሞክር። ዶናልድ ትራምፕ እስካሁን ባካሄዱት ምርጫ ኃይል የተሞላበት አንዳንድ ጊዜም የሚናገሯቸው አነጋገሮች ለእሳቸው ደጋፊዎች ያነቃቁ ሌሎችን ግን ተስፋ ያስቆረጡ፣ ከዚህ ቀደም በስፋት ያልታዩ አነጋገሮችን በማድረጋቸው ከሪፐብሊካን ፓርቲው ጭምር ነቀፌታ ሲቀርብባቸው እናያለን። እሳቸውን የሚወዱ ግን ይበልጥ እየደገፏቸውና ማንኛውንም ድጋፍ ለመስጠት ቁርጠኝነታቸውን ሲያሳዩ እንመለከታለን። እሺ፣ ሚስተር ዶናልድ ትራምፕ የፖለቲካ ሰው አልነበሩም። ከንግድ ዓለም ነው የመጡት። ስርአቶቹን፣ ባህሎቹን ተከትለው አይደለም የሚወዳደሩት። የመሰላቸውን ይናገራሉ የሚባለውም እንደ አንድ ጥሩ ነገር ሆኖ ታይቷል። ለሳቸው ግን ይሄ የፖለቲካውን ስርአት፣ የዲፕሎማሲ የአነጋገር፣ እነዚህን ነገሮች የተከተለ አይደለም። ግን ህዝቡ ብሶት ስላለው እነዛም ብሶቶች አንዳንድ ጊዜም ከመጠን በላይ ከሚያስፈልገው በላይ ስለሚናገሩ ይሄ እንዲህ አይነት ድጋፍ ያለ ይመስላል። ግን ይሄ እንዲህ አይነት ድጋፍ አያዛልቅም። ለፖለቲካ ደጋፊዎቻቸው ያቸው ደስ ይል ይሆናል። ግን እነዛ ወሳኝ ድምጽ ሰጪዎች ያልኩህን መዘንጋት የለብንም። ለእነሱ ይሄ በጣም አስጊ ነው። ስለዚህ ወዴት እንደሚሄዱ ጉዳዩን ሊያባብስባቸው ስለሚችል ቀስ ብለው ሊያሻሽሉ ይችሉ ይሆናል። ደግሞ አማካሪዎችም ሊኖራቸው ይችላል ግን የፖለቲካ እንትናቸው ተጋፋጭነት መናገር የሚገባቸውን ትክክለኛ ጉዳዮችን ያነሳሉ። ለምሳሌ ግን እነዛን ትክክለኛ ጉዳዮች በ በጥሞና ረጋ ባለ መንገድ የመናገር ልምምድ የላቸውም እንዳልኩ ከፖለቲካ አለም ለፖለቲካው ዓለም አዲስ ናቸው። እሳቸውም ይናገራሉ። በበርኒ ሳንደርስን ያየሃቸው እንደሆነ በጣም የበሰሉ የፖለቲካ ሰው ናቸው። በጣም ትሕትናን በተጎናጸፈ መንገድ የሚፈልጉትን ነገር ነው ለሕዝብ የሚያቀርቡት። ስለዚህ በጣም ተወዳጆች ተወዳጅ ሆነዋል። በተለይ በወጣቱ ክፍል ወጣቱ ማነሳሳት ችለዋል። አዎ እንደዛ ነው። በዲሞክራቲክ ፓርቲው ጎራ በተለይ ሴናተር ሂላሪ ክሊንተን ያገኟቸውን ድምጾችና የወደፊቱን አቅጣጫ የተመለከተውን ቀሪ ክፍል በሌላ ጊዜ እናቀርባለን። ዶክተር ዳንኤል ተፈራ ያለ ጊዜው አመሰግናለሁ ጊዜ